the ክልል ለሚገኙ የጤና ተቋማት መድኃኒት ለማቅረብ የጸጥታ ችግር እንቅፋት እንደሆነ የክልሉ ጤና ቢሮ አስታውቋል። የቢሮውን የመድኃኒት ክፍል አስተባባሪ አቶ ገብረ እግዚአብሔር ገብረ ጊዮርጊስን ያነጋገራቸው መቀሌ የሚገኘው ዘጋቢያችን ሙልጌታ ጽባ ሲሆን በኢንተርኔት መቋረጥ ምክንያት ሙልጌታ ዘገባውን የሚያስደምጠን በስልክ መስመራችን ላይ ተገኝቶ ነው። ሙልጌታ እንግዲህ ከሁለት ወራት ቆይታ በኋላ ዘገባ ልታሰማን ስለመጣ እንኳን ደህና መጣህ እንላለን። አመሰግናለሁ፣ እንኳን ተገናኘን። በቅድሚያ ወደ አሰናዳኸው ዘገባ እንለፍና መቀሌ ከተማ ወደሚገኘው ትግራይ ክልል ጤና ቢሮ ዛሬ በአካል ተገኝተህ ስላገኘኸው መረጃ አካፍለን። አመሰግናለሁ። ሲሆን በትግራይ ክልል የጤና ቢሮ የፋርማሲ ክፍል አስተባባሪ አቶ ገብረ እግዚአብሔር ገብረ ጊዮርጊስ ነው ያናገርኳቸው በዛሬ ሁለት በክልሉ የሚገኙ የጤና ተቋማት ዝርሳ እንደተፈጸመባቸው ገልጸውልኛል። በአንድ ወረዳ እስከ አምስት የጤና ጣቢያዎች እንዳሉ የተናገሩት አስተባባሪ፣ ሆኖም በአሁኑ ጊዜ ያሉበት ሁኔታ ለማወቅ በጣም አስቸጋሪ ሁኔታ እንዳለ ነው የገለጹልኝ። በተቋማቱ የሚሰሩ ሰራተኞችም ለሶስት ወራት ደመወዝ እስካሁን እንዳልተከፈላቸው ገልጸዋል። በአሁኑ ጊዜም ቢሮቸውን ትተው ተበታትነው ይገኛሉ የሚልም ነው የገለጹልኝ። አቶ ገብረ እግዚአብሔር በአሁኑ ጊዜ ጥቂት ቢሆኑም ስራ የጀመሩ የጤና ተቋማት አሉ ብለውኛል። ካነሷቸው ተቋማት በሽረ፣ አክሱም፣ አዲግራት፣ አብዪ አዲ እንዲሁም መቀለ የሚገኙ የጤና ተቋማት ስራ የጀመሩ እንዳሉ ገልጸውልኛል። በተጨማሪ ደግሞ በክልሉ ደቡባዊ ዞን አንዳንድ የጤና ተቋማት ስራቸው አገልግሎት መስጠት እንደጀመሩ ነው የገለጹት። ወደ እነዚህ ተቋማት ደግሞ መድኃኒት ለማቅረብ የጸጥታ ችግር እንቅፋት ሆኖ ብናል በማለትም አቶ ገብረ እግዚአብሔር ገልጸዋል። መድኃኒት ለማድረስ ሲሆን በጤና ተቋማቱ ላይ ደግሞ ሌሎችም ስራ የጀመሩ ይሁን ያልጀመሩ ተቋማት አሰሳ ለማካሄድ እንዲሁም መድኃኒት ለማቅረብ የጸጥታ ችግሩ እጅግ አስቸጋሪ እንደሆነ ነው የገለጹት። የጤና ሚኒስትር ጤና ተቋማቱ በነጻ መድኃኒት እንዲወስዱ አመቻችተዋል ብለዋል። ሆኖም ግን የተቋማቱ ተሽከርካሪዎችም ስለተዘረፉ መድኃኒት ለማምጣት የሚቸገርበት ሁኔታ እንዳለ ነው የገለጹት። ከግብረ ሰናይ ተቋማት ጋር በመተባበር መድኃኒቱ ለማምጣትም እንሰራለን በማለት ነው የገለጹት አቶ ግብረ እግዚአብሔር። በቀጣይ ግን ህብረተሰቡ መድኃኒት ማግኘት ስላለበት የጸጥታ ችግሩ በአስቸኳይ ቢፈታ፣ እንዲሁም ደግሞ የጤና ተቋማት ሰራተኞች ደሞዝ ቢከፈላቸውና ና ወደ ስራቸው እንዲመለሱ ሊደረግ አፋጣኝ እንዲፈታ ቢሰራ የሚል አስተያየት ነው የሰጡን። ሌሎች ያነጋገርኳቸው የከተማ ነዋሪዎች ለመንግስት ሰራተኞች የጤና ባለሙያዎችም ጨምሮ ደሞዝ መከፈል እንደተጀመረ ገልጸውልኛል። በመቀለ ከተማ በሌሎች አካባቢ ግን በተለያዩ አካባቢዎች በስልክ ወይም ወደዚህ መጥተው የጠየኳቸው ደሞዝ ያልተከፈላቸው እንዳሉና ችግር ላይ እንዳሉ ያገራሉ። መቀለ ከተማ ላይ ግን ደሞዝ መከፈል እንደተጀመረ ያገኘሁት መረጃም ያመላክታል። መድኃኒቱን ለማቅረብ ወይም መድኃኒቱን ለመስጠት የጸጥታ ችግር እንቅፋት እንደሆነ የቢሮው የመድኃኒት ክፍል አስተባባሪ አቶ ገብረ እግዚአብሔር እንደገለጹልን ጠቅሰህልናልና ይሄ የጸጥታ ችግርን በተመለከተ ከሌላ የመንግስት እዛው አካባቢ ካለ ትግራይ ክልል ውስጥ ካለ የጸጥታ ኃላፊ መረጃ ለማግኘት ያደረገው ሙከራ አለ? እስካሁን እነ አልቻልኩም። በክልሉ ከሚገኙ የጸጥታ አመራሮችን ማግኘት አልቻልኩም። በክልሉ ያለውን የጸጥታ ችግር ለመፍታት ምን እየተሰራ እንደሆነ የፌዴራል መንግስት በበኩሉ በትግራይ ክልል ውጊያዎች የሉም በማለት የቶክስ ልውውጦች ብቻ እንዳሉ ነው እየገለጸ የሚገኘው። በመገናኛ ብዙሃንም እንዲሁም የአሜሪካ ድምፅ መዘገባችን ይታወቃል። ሙልጌታ እንግዲህ ካገኘው አይቀር አንተ የመቀሌ ከተማ ነዋሪ እንደመሆንህ በአሁኑ ሰዓት በከተማዋ ያለውን ሁኔታ ብትገልጽልን ለምሳሌ የውሃ፣ የመብራት፣ የስልክ፣ የትራንስፖርት አገልግሎቶች አሉ? የመንግስትና የግል ድርጅቶችስ ስራ ጀምረዋል? እስቲ አጠር አድርገህ የመቀሌ ከተማን ሁኔታ ንገረን። በመቀለ ከተማ የመብራት፣ የስልክ እንዲሁም የውሃ አገልግሎቶች አሉ። በአሁኑ ጊዜ የፌዴራል መከላከያ ሰራዊት መቀለ ከመቆጣጠሩ በፊት በተወሰነ ጊዜ ነበረ። ከገቡ በኋላ ደግሞ ለሁለት ሳምንት አካባቢ የሚሆን ጠፍቶ ነበር። እነዚህ አገልግሎቶች የውሃ የመብራት፣ እንዲሁም የስልክ አገልግሎቶች ከሁለት ሳምንት በኋላ ተመልሶ መጥቷል። የትራንስፖርት አገልግሎት በከተማ ውስጥ የታክሲ አገልግሎት ብዙም አልተቋረጠም ነበር። እንቅስቃሴዎች ይታዩ ነበር። የትራንስፖርት አገልግሎት ከአሁንም በፊት በከተማው የመንግስት መስሪያ ቤቶች ደግሞ ዝርፊያ ተፈጽመባቸዋል። እነዚህ የመንግስት ተቋማት በተለይ የመሳሪያዎች እዛ የነበሩ እንደ ኮምፒውተር ይሁን የተለያዩ የድርጅቶቹ መሳሪያዎች ዝርፊያ እንደተፈጸመባቸው በአንዳንድ ተቋማት የሄድኩትን በሮች የተሰበሩ ያሉ ዝርፊያ እንደተፈጸሙባቸውም የመንግስት ሰራተኞች ሲገልጹ አይቻለሁ። የመንግስት ሰራተኛው ወደ ቢሮዎች መግባት ጀምሯል። ግን አገልግሎት የሚሰጡበት መንገድ ገና ወደ ስርዓቱ የገባ አይመስልም። እንደተመለከትኩት ወደ እንደነበረው የመንግስት ሰራተኞች አገልግሎት እየተሰጠ እንዳልሆነ ነው የተመለከትኩት። አንዳንድ ተቋማት እንዳየሁት ብዙ ሰራተኞች አይገቡም። የገቡ አሉ፣ የተቀምጠው አንዳንድ የሚሰሩ አሉ። ግን ሙሉ በሙሉ ወደዛ ገብተዋል ብለን ለመናገር ይከብዳል። የግል ተቋማት በተለይ አገልግሎት ሰጪዎች እንደነም ሆቴል፣ ካፌ ወይም ሱቆች፣ ትናንሽ ሱቆች በየሰፈሩ የሚገኙ ለምግብ የሚውል አገልግሎት የሚሰጡ ሱቆች የተከፈቱ አሉ። ሆቴሎችም ተከፍቷል። ገበያም መሰረታዊ የሚባሉ ሸቀጦች የሚያቀርቡ በየገበያው ማግኘት ይቻላል። ሆኖም ግን ሌሎች የሚባሉ እቃዎች ለማግኘት አስቸጋሪ ነው። ያልተከፈቱም በብዛት የንግድ ተቋማትም ተመልክቻለሁ። በከተማዋ በዛሬው ዕለትም ጭምር ባለፈው ሳምንታትም ያልተከፈቱ ብዙ ተቋማት አሉ። ለምንድነው ማትከፍቱት የሚል ጥያቄ አቀርብላቸዋለሁ። እነሱ እንደሚናገሩት የጸጥ ሰው ዋስትና ስለሌለን መክፈት አንችልም የሚልም የሚገልጹ አሉ። የከተማዋ ነዋሪዎችም በተለይ በንግድ ተቋማት ላይ የተሰማሩ በተለያዩ ዘርፍ የተሰማሩ የንግድ ማህበረሰብ ሙልጌታ፣ እንግዲህ እናመሰግናለን በመቀሌ ከተማ ያለውን እይታህን ስላጋራህን። እንግዲህ ከዚህ በኋላ ደግሞ ነዋሪዎችን አነጋግረህ የሚመለከታቸውን አካላትም አነጋግረህ መረጃዎችን እንደምታደርሰን ተስፋ እናደርጋለን። መልካም ምሽት፣ አመሰግናለሁ።